ማቅረብ የምንችለው የተባበሩት መንግስታት ድርጅት ከፍተኛ ስኬት ይላል። በበርሊን የስነ ህዝብና ልማት ተቋም ተጠሪ ራይነር ክሊንግሆልስ ስለተባበሩት መንግስታት ድርጅት የአምአቶ ግብ የቀረበ የጥናት ግምገማ ርዕስ። ከጎርጎሮሳዊው 2000 ዓ ም ጀምሮ የመንግስታቱ ድርጅት ካቀዳቸው ስምንት የልማት ግቦች በመላው ዓለም ለሚደረገው የልማት ትብብር ስራ አመላካች መንገድ ነበሩ። የተባበሩት መንግስታት ድርጅት በመጨረሻው የማጠቃለያ መግለጫው ከፍተኛ ውጤት እንደተገኘ ነው ይፋ ያደረገው። የምዕተ ዓመቱ የልማት እቅድ እጅግ ጠንካራ ነበር፣ ምክንያቱም እቅዱ በመላው ዓለም ድህነትን ለመዋጋት ያለመ በመሆኑ ነው። በፖለቲካና በፋይናንስ ረገድ ሊተገበር በሚቻል እቅዶች ላይ ድህነትን ለመቅረፍ በተለያዩ ዘዴዎች የታለመበት ነው ሲሉ ነበር የተባበሩት መንግስታት የልማት መርሃ ግብር የ2015ቱ ቡድን መሪ ፓውል ላንድ የተናገሩት። የመንግስታቱ ድርጅት ከጎርጎሮሳዊው 1990 ዓ.ም አንስቶ ዓለም ከፍተኛ ድህነትን መቀነስ ይችላል ሲል በእቅድ አስቀምጧል። በቀን 1 ዶላር ከ25 ሳንቲም ያነሰ ገቢ ያለው እጅግ ድሃ በሚለው መዘርዝር መረጃም ተቀምጧል። ይህ የሚታየውን ከፍተኛ ድህነት በከፊል መቀነስ የሚለውን የአማቱ ግብ ከሶስት ዓመት በፊት ውጤት አሳይቷል። ግሎባል ፖሊሲ ፎሩም የተባለው በቦን ጀርመን የሚገኘው የተባበሩት መንግስታት ድርጅት ስራዎችን የሚቆጣጠረው ገለልተኛ ተቋም ተጠሪ ዮንስ ማርቲን እንዳሉት በዓለማችን ድህነትን ለመቅረፍ የተደረገው እርምጃ አመርቂ ቢሆንም ድህነ ድህነትን ለማጥፋት በቀጣይ መሰራት ይኖርበታል። ስኬቱ በከፊልም ቢሆን ተጋኖና ተሸላልሞ መቅረቡን እናያለን። በቀን አንድ ዶላር ከ26 ሳንቲም ገቢ ያላቸው ሰዎች አሁንም ቢሆን ጥሩ በሆነ የሰው ልጅ ስብዕና በተጠበቀበት መልኩ እንደማይኖሩ እናውቃለን። ዮንስ ማርቲን በመቀጠል እንደተናገሩት ግቡን ቀንሶ ማስቀመጥ ድህነት ተቀረፈ ማለት አይደለም። ድህነትን ለመቀነስ ግቡን ቀንሶ ማስቀመጡ በዓለም ላይ የሰዎች ኑሮ ተሻሻለ ማለት አይደለም። በዓለማችን ረሃብን በግማሽ መቀነስ የሚለው የተባበሩት መንግስታት ድርጅት የአማቶ ግብ ሙሉ በሙሉ ስኬታም አልሆነም። በጎርጎሮሳዊው 1990 ዓ ም ከአራት ሰው አንዱ ረሃብተኛ ነበረ። ዛሬ ከ8ቱ ሰው አንዱ ረሃብተኛ ነው። የጀርመኑ ግብረሰናይ ድርጅት የቤልት ሆንገር ሄልፈ ፕሬዚዳንት ቤርበል ዲክማን በመላው ዓለም አሁንም ወደ 800 ሚሊዮን ህዝብ ረሃብተኛ ነው ሲሉ ይወቅሳሉ። 795 ሚሊዮን እጅግ ከፍተኛ ቁጥር ነው እኛን ይበልጥ ጥያቄ የሚያጭርብን አሁን በዚህ ፍጥነትና በአዲስ የልማት ግብ እስከ 2030 ዓመተ ምህረት ድህነትን ለመቅረፍ ግብ መያዛችን ነው ይህን ግብ የምንደርስበት አይሆንም የተባበሩት መንግስታት ድርጅት አሁን ባለው ዘላቂ የልማት ግብ እስከ ጎርጎሮሳዊ 2030 ዓ ም ረሃብና የምግብ እጥረትን ከምድረ ገጽ ለማጥፋት እቅድ ይዟል። ግቡ ይሳካለታል በተባለው ዓመት በመላው ዓለም በቂ ምግብ ይኖራል ነው ተስፋው። ግን እስካሁን ይህ ያልተሳካበት ምክንያት ችግሮች በመኖራቸው ነው። እንደ ዓለም የምግብና የእርሻ ድርጅት እንደ ፋኦ ጥናት መዘርዝር መሰረትም በአንድ በኩል በምግብ ስርጭትና ምግብ ማከማቸት ረገድ ችግሩ ባለመወገዱ በሌላ በኩል ደግሞ በመላው ዓለም ከሚመረተው ምግብ አንድ ሶስተኛው ተበላሽቶ በመውደቁ ነው።